የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ2 እና በ5 ሜትር ባንድ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ። እስከ አስራ ሁለተኛ ክፍል የተማርኩት ኮከበ ጽባህ ልዩ ልዩ የግጥም መጽሐፍ ችሎታህን የምታዳብርበት ህዝብ ፊት ወጥቶ የመናገር በጣም የታወቀ የሙዚቃ ባንድ ነበር። እንዳስተዋዋቂ አስተዋዋቂ ሆኜ ተሰራ ነበረ። ያም ይመስለኛል ወደዛ ወደ ሬዲዮ ሙያ እንዳዘነብር ያደረገኝ። አንጋፋው ጋዜጠኛና ዲፕሎማት ወርቁ ተገኝ ዛሬ በእንግድነት አብሮን ያመሻል። ድንቅ አንባቢ ብቻ ሳይሆኑ ገጣሚ የምነውና የዛሬዋን ግጥም በእርሱ ላይ ትለናታል ግድ ይለናል። የሀገራችን ጉዳይ ያገባናል ባዎች ነበርን፣ አሁንም ነን። በመሆኑም ቀዳሚያችን፣ መለሳችሁልን፣ አዲስ ነገር አመጣችሁልን የሚሉ ነገሮች ስንሰማ እጅግ ደስ ይለናል። ናፍቆታችን ይኸው ነበረ። አንተም እንደተመለከትከው በእኛ ጽሁፎች ዙሪያ፣ በእኛ መጽሔት ዙሪያ፣ ሶሻል ሚዲያ ኔትወርክስ ዙሪያ የምታየው ሀገሩን ተቀደሙት ትውልዶች በተለየ የአዲስ ትውልድ አብዛኛው ማለት ነው ስብስብ ሆኖ አግኝተነዋል። ምን ያህል የግል እምነታችሁ ይመጣል የሚለውን ስታነሳልኝ እንደ ጋዜጠኛ ጭንቅላቴ ውስጥ የሚመጣው ነገር ሚዛናዊነት የሚለው ነው። አጨቃጫቂ የሆነው ሚዛናዊነት ስትል ከሌ ይህን ብሏል ከሌ ደግሞ ይህንን ብሏል ብለ አንተ የግል እምነትን ሳታንጸባርቅ እንድትወጣ የሚፈለግበት ና የጋዜጠኛው ፐርስፔክቲቭና እምነት ሳይታይ ጋዜጠኛውን ያጠፈዋል ብለን እናምናለን። የቀድሞዎቹ አዲስ ነገሮች የዛሬዎቹ ሰባት ኪሎዎች በቅርቡ ካስተዋወቁን አዲሱ መጽሔታቸው ጋር ደርዝ ላለው ሰፋ ያለ ወቅት ተመልሰዋል። በቀደመው ውይይት የተሳተፉት ዳኝነት መኮንንና ማስረሻ ማሞ መጽሔታቸው ትኩረት ከሚያደርግባቸው ወቅታዊ የኢትዮጵያ ርዕሰ ጉዳዮች፣ ኪነጥበብና ባህልን እስከ ጠቅላላው ጋዜጠኝነት በስደት ዓለምና አቅጣጫዎቹ ያወያዩናል። የንጉሴ አክሊሉን መስኮት የዛሬው ተዘጋጅቷል። ጤና ይስጥልን አድማጮች፣ እንደምን አመሻችሁ? እንደምን ስከረማችሁ? ከዛሬ እሁድ ህዳር 26 2008 ዓ ም ስርጭታችን ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። ንጉሡ ታምሬ ዝግጅቱን ያቀናብርልናል። ሰዓቱን የዓለም ዜናም እናስቀድማለን። ጤና ስጥልኝ፣ እንደምናመሻችው ዜናዎቹን የማሰማችሁ ቆንጅ ይታየነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሜሪካውያን የሽብር ጥቃቶችን አስመልክቶ ያደረባቸውን ፍራቻ ለማርገብና ሀገሪቱ የያዘችውን ሰፋ ያለውን ጸረ ሽብርተኛ ዘመቻ አስመልክተው ለማብራራት ዛሬ ማታ በቴሌቪዥን አዘውትረው የማያደርጉትን እና ከፍተኛ ግምት የተሰጠው ንግግር ያደርጋሉ። ፕሬዚደንት ባራክ ኦባማ ዛሬ ምሽት በሚያደርጉት ንግግር ባለፈው ሳምንት ካሊፎርኒያ ውስጥ በደረሰው የጅምላ ግድያ ስለተያዘው ምርመራ ሂደት ገለጻ ለማድረግም እቅድ አላቸው ተብሏል። ካሊፎርኒያ ሳን በርናርዲኖ ወረዳ የበዓል ግብዣ ላይ በነበሩት የመንግስት መስሪያ ቤት ሰራተኞች ላይ የዩናይትድ ስቴትስ ተወላጅ የሆነው ሳኢድ ሬዝዋን ፋሩክና ፓኪስታናዊቱ ባለቤቱ ታሽፊን ማሊክ ባዘነቡባቸው የሚያደርጋቸው የጥይት ናዳ 14 ሰዎች ሲገደሉ ሌሎች 21 ሰዎች መቁሰላቸው ይታወሳል። ሚስተር ኦባማ የዛሬ ማታውን ንግግር የሚያደርጉት የዩናይትድ ስቴትስ ፕሬዚደንቶች አንዳንዶቹን ዋና ዋና ንግግሮቻቸውን ከሚያደርጉባቸው ከዋይት ሀውስ ጽህፈት ቤታቸው ከኦቫል ኦፊስ ሲሆን ከአሁን በፊት ከዚያ ጽህፈት ቤት ንግግር ያደረጉት እንደ ኤሮፓውያን አቆጣጠር በ2010 ዩናይትድ ስቴትስ በኢራቅ የምድር ጦር ውጊያ እንቅስቃሴዎቿን አብቅታለች በማለት ይፋ ባደረጉበት ወቅት ነው። የሊቢያ የእርስ በርስ ጦርነት ተፋላሚ አንጃዎች ሀገሪቱን ለዓመታት ያሽመደመደውን የፖለቲካ አጣብቂኝ ለማብቃት አንድ ስምምነት ላይ ደርሰናል ሲሉ አስታወቁ። ዛሬ ቱኒዥያ ውስጥ ይፋ የሆነውን ውል መቀመጫው ቶብሩክ የሆነው በዓለም አቀፉ ማህበረሰብ የሚታወቀው መንግስትና ትሪፖሊ የሚገኘው የተቃዋሚዎቹ ፓርላማዎች ካጸደቁት ሀገሪቱን ሙአመር ጋዳፊ ከስልጣን ከተወገዱበት ጊዜ አንስቶ ከፋፍሎ ሲያመሳት የኖረውን ቀውስ ያከትመዋል ነው የተባለው። ዛሬ ደቡባዊ የመን ውስጥ የአደን ክፍለ ሀገር አገረገዢውንና በርካታ ጠባቂዎቻቸውን ለገደለው ፍንዳታ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት መውሰዱ ተሰማ። ፍንዳታው የደረሰው አገረገዢው ጃፋር ሙሐመድ ሳአድ ወደ መስሪያ ቤታቸው በአጃቢ መኪናዎች ሆነው ሲጓዙ እንደሆነ ተሰምቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ የፍልስጤም አስተዳደር የፈራረሰ እንደሆነ ለእስራኤል ደህንነት አደጋ ይጋርጣል በማለት ያሰሙትን ማስጠንቀቂያ ውድቅ አደረጉ። እስራኤል የሁለት ሀገር መንግስት አትሆንም። ሰላም እንዲኖር ግን ያኛው ወገን ሰላም መፈለግ አለመፈለጉን እራሱ ሊወስን ይገባል። የሚያሳዝነው ያን እያየን አይደለንም ብለዋል፣ ጠቅላይ ሚኒስትር ኔተንያሁ ለካቢኔያቸው ባሰሙት ንግግር የፍልስጤም አስተዳደር በእስራኤል ላይ አመፅ መቀስቀሱን ቀጥሏል፣ ሲሉም ጠቅላይ ሚኒስትሩ አክለው ተናግረዋል። ሚስተር ኬሪ ቀደም ያለውን ማስጠንቀቂያ የሰጡት የብሩኪንግስ ተቋም ባሰናዳው ውይይት ላይ ባሰሙት ንግግር ሲሆን ሁለቱም ወገኖች ለሰላም ድርድሩ አዲስ ጥረት ለማድረግ መነሳት አለባቸው ሲሉ ነው ያስገነዘቡት። በመጨረሻም የሶሪያው ፕሬዝደንት ባሻር አልአሳድ ብሪታንያ ሶሪያ ውስጥ በሚንቀሳቀሰው የእስላማዊ መንግሥት ቡድን ላይ የጥቃት ዘመቻ የሚያካሂደውን የዩናይትድ ስቴትስ መራሽ ህብረት መቀላቀሉ አነቀፉ። የአየር ጥቃቱ ህገ ወጥ ነው፣ ደግሞም አይሳካም ሲሉም መናገራቸው ተሰማ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የራዲዮ መጽሔት ዝግጅት ነው። እሁድ ህዳር 26 ቀን 2008 ዓ ም በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ጽጌ ረዳ ምን ነው ከፋሽ፣ አጎነበሽ ሳይታሰብ አቀረቀሽ ሳጦል ጊየጦል ማን ተቆጣሽ? እንዲህ አኮረፍሽ? ውበትሽን የተነጠቅሽ ስትረዳ ምን ነው ከፋሽ የረቅጦት ምገሽ ጸጥ ሲጥ ገና እንደ ተፈለፈሉ ጫጩት ዝም 1165 ዓመተ ምህረት የወሎ ድርቅ በጣም እየሰፋ ዜናው በተነገረበት ሰዓት ከሌሎች ጋዜጠኞች ጋር አብሬ ወደ ቦታ ፌቼ ነበረና አንዲት ሕፃን ልጅ የእናቷን ጡት እየመገመገች እዛው ሕይወቷ ሲያልፍ ስለተመለከተ በጽጌረዳ መስዬ ነው ለማቅረብ የሞከርኩት። የዛሬው እንግዳችንም ውይይቱን በግጥማ ሟሽተዋል። ወርቁ ተገኝ ተመልሰው ይመጣል ለግጥሙ Basim kaze amatun wintana sham sham sham sham sham sham ምንም ብንራራቅ ቢለያይ ደብራችን ከማዶ እስከማዶ አንድ ነው። ወንዛቼ ያሰናይ ዘመን የልጅነት የሻንቀፈና ነው መሠረቴ የማልዘነጋው ርቃኩሬ የዋኘሁብሽ ጥንስስበሄ Shom sham sham sham kapana sham sham kapana kapana sham sham የምሽቱን ምርጥ ዜማ ነው ያስቀደምነው። ፀሐዬ እናመሰግናለን። በቀደመው የራዲዮ መጽሔት ታዲያ አሁን ለቅምሻ ያህል ጀመር ያደረግነው ወግ ዛሬ ጠቀም አድርገን እናጫውተዋል። አዎን፣ የቀድሞዎቹ አዲስ ነገሮች፣ የዛሬዎቹ ሰባት ኪሎዎች በቅርቡ ካስተዋወቁን አዲሱ መጽሔታቸው ጋር ደርዝ ላለው ሰፋ ያለ ወግ ተመልሰው መጥተዋል። በቀደመው ውይይት የተሳተፉት ዳኝነት መኮንንና ማስረሻ ማሙ መጽሔታቸው ትኩረት ከሚያደርግባቸው ወቅታዊ የኢትዮጵያ ርዕሰ ጉዳዮች፣ ኪነ ጥበብና ባህል እስከ ጠቅላላው ጋዜጠኝነት፣ በስደት ዓለም ያለው ገጽታና አቅጣጫዎቹ ያወያዩናል። ከተሞች የሚመሰረቱባቸው የሚቆረቆሩባቸውም ሆነ የተለየ አቅጣጫ የሚይዙባቸውን አስተሳሰቦች ይቃኛል። ለድሀ ያጋደለ ትሉታላችሁ በጽሁፋችሁ ለድሀ ሟችና ተሟጋጭ የሚያራምደውን ሀሳብ ከልሂቃኑ ወይም ከባለጊዜዎች አስተሳሰብና ለእነሱ ከቆመው አስተሳሰብ ጋር ታነጻጽራላችሁ። ከከተሜዎች ምናብ የከተማ መንፈስን ራሱን የምትቃኙበት ጽሁፍ ሆኖ ነው ያየሁት። ከቅርብ ጊዜ ወዲህ በመሬት ይዞታ ላይ የሚከሰቱ እጅግ አወዛጋቢ ሁኔታዎችንም ይቃኛል። የተረፈውን ለአንባቢዎች እንተውና በሌላ ርዕሳችሁ ያንኑ ያህል አነጋጋሪ ወደሆነ ጽሁፍ እንሻገር። አንዳርጌያችን ሰዓት ይላል። ዳኝነትና ማስረሻ በጋራ የጻፋችሁት መሆኑን የሚያሳይ ርዕስ። ይህም ትንታኔ ከሚቀርቡባቸው ጽሁፎቻችሁ አንዱ ነው። የግንቦት ሰባቱ አንዳርጋቸው ጽጌ ቀደም ሲል እንቅስቃሴያቸው እስከ እስር ጊዜያቸው፣ እስከዛች እስከተያዙባት ወሳኝ ሰዓት ድረስ የነበረውን እንዴት አሁን ላሉበት ሁኔታ እንደበቁ ይቃኛል። እስኪ አጫውተን ግፋ አድርገህ ማስረሻ። ይሄንን ፊቸር ለመስራት ስንነሳ በጊዜው በጣም ትኩስ ነበረ። በሰዓቱ አቶ አንዳርጋቸው የተያዙበት ጊዜ ነበረ። ስቶሪውን አንስተን ለመስራት ባሰብንበት ጊዜ እና ዳኝነት እኔ ብዙ ሰዎች የተለያዩ ሰዎችን ቃለመጠይቅ አድርገናል እና ሪሰርቾቻችንን ለመስራት ሞክረናል። በቻልነው መጠን ሊሚቴሽን ይኖረዋል። አንዳንድ ሰዎች መናገር አይፈልጉም። አንዳንድ ሰዎች የሚናገሩት አላቸው እና እንዳጋጣሚ ሆነው ግን ባሰብነው ነው ጊዜ ለመምጣት አልታደልንም እና ትንሽ ዘግይተናል። በዘገየታችን ደግሞ ከታሰሩበት ጊዜ ወደኋላ መምጣታችን ምናልባት የታሪኩ የዚህ ጽሑፍ ሬለቫንስ በዚህ ሰዓት አስፈላጊ ነው ወይ የሚል ነገርም ሊያስነሳ ይችላል። በአንዳንድ ሰዎች የአንዳርጋቸው መያዝ፣ አንዳርጋቸው ከዚህ በፊት ማን ነበሩ፣ ምንድን ነበር በፖለቲካ ውስጥ የነበራቸው ሮል፣ የሚለውን ነገር የበለጠ እንዲጎላ ያደረገው ነው በፖለቲካ ተስበው ብዙ የፖለቲካ ጽሁፎችን የሚከታተሉ የሚያነቡና የኢትዮጵያ ፖለቲካ ግድ ይለናል የሚሉ ጥቂት ሰዎች ሊያውቋቸው ይችሉ ይሆናል። እናቷ አንዳርጋቸውን ግን አብዛኛው ግንቦት ሰባትን በተመለከተ ፕሮፌሰር ብርሃኑ የሚታወቁት የሚታወቁትንና ዝናቸው ከፍ ያለውን ያክል ያ አንዳርጋቸው እንደዛ አይደለም። ግን በተያዙበት ቅጽበት ያየ ነው። በተለያዩ ከተሞች ተቀምጠን የተመለከትነው ነገር የእነ ዳኝነት ሪፍሌክሽንም ነበር። እዚህ እኔም አምስተርዳም ሆኜ ያየሁት ነገር አለ። ሌሎችም ሰዎች ጠይቀን ይሄ ፖለቲካ እንኳን አይመለከተኝም ብሎ ራሱን ወደ ጎን አድርጎ የነበረው ሰው የተሰማው ቁጭት ህልህ እና እንዴት ይሄንን ስቶሪ ለምን አንሰራው ብለን እንድንነሳ አድርጎናል። እና ያንን ይዘን ነው የሚያውቋቸውን ሰዎች በቅርበት በስራ በጓደኝነት ከልጅነት ጀምሮ የሚያውቋቸው የምንላቸውን ሰዎች ሄደን ኢንተርቪው አድርገን ይሄንን ስቶሪ ለመጻፍ ይቻላል። የተነሳንበት ሀሳብ ያ ነው። ከዛ በኋላ ያው አቶ አንዳርጋቸው በኢትዮጵያ ፖለቲካ ውስጥ የነበራቸው ሮል በቅንጅት ውስጥ አዲስ አበባ ከዛ በኋላ የግንቦት ሰባት ምስረታ ጥለው ከወጡ በኋላ ከኢህአዴግ ጋር የነበራቸው ልዩነት፣ የመሳሰሉትን ነገሮች በስቶሪ ውስጥ ጠቅሰናል እና የአቶ አንዳርጋቸው ፖለቲካል ሲግኒፊካንስ እንደዚህ ቀላል ነው የሚባል አለመሆኑንም ማሳየት ፈልገናል በዚህ ስቶሪ ውስጥ። ምክንያቱም አቶ አንዳርጋቸው እጅግ በጣም ጠንካራ ፖለቲከኛ፣ ታከተኝ የማይሉ መሆናቸውን ጥያቄውን ይዘን ሄደን የመለሱልን ሰዎች ጓደኞቻቸውም፣ ኮሊጎቻቸውም የሰጡን እና ያን ስዕል ነው ይዘን ለመምጣት ሙከራ ያደረግነው። ማስረሻ ያለው እንደተጠበቀ ሆነው የዛሬ ዓመት አካባቢ ነው ጽሁፉ የተጀመረው እና ከዓመት በኋላ ይህንን ጽሁፍ መልሰን ስናመጣው እንዴት ወቅታዊ እናድርገው የሚል ነገር እጅግ አሳስበውን ነበር። እንደምታውቀው ይህንን መጣጥፍ ምሉቅ ለማድረግ እና ከጊዜው ጋር ወቅታዊ ለማድረግ ጥረት አድርገን ነበር። ፕሮፌሰር ብርሃኑ ነጋን ለማግኘት ሙከራ አድርገን ነበር። ከአቶ አንዳርጋቸው እስር አንድ ዓመት በኋላ አንድ ጆሮን የሚይዝ ትልቅ ስቶሪ የፕሮፌሰር ብርሃኑ ነጋ ወደ ኤርትራ መጓዝ ነበር እና ከዓመት በፊት የአቶ አንዳርጋቸውን ታሪክ ስንሰራ ፕሮፌሰር ብርሃኑ አናግረውን ነበረ እና ከዓመት በኋላ በአስመራ እና በኤርትራ በረሃ አሉ የሚባሉት ፕሮፌሰር ብርሃኑ ከአመት በኋላ ምን ይሉናል ብለን በጣም ብዙ ጥረት አድርገን ነበር ልናገኛቸው። ከአቅም በላይ በሆነ ምክንያት ነው የቀረው። እና ታይምሊ ለማድረግ ጥረት ማድረጋችን ይሰመርበት ለማለት እና ቅድም ማስረሻ እንዳነሳው የአቶ እንዳርጋቸው በተለይ ከአስራ ዘጠኝ ዘጠና ሰባት ወዲህ የነበራቸው ያለውን መንግስት ቁርጠኛ ተቃዋሚነት የሚያሳይ ጽሁፍ ነው ብዬ ለማለፍ ነው። አድማጮች ሙሉ ሀሳብ የሚያገኙት ይመስለኛል። ይበልጡን ደግሞ መጽሐፉን ወይም ድረገጻቸው ላይ የሚያገኟቸውን ጽሁፎች ገፋ አድርገው እንዲያነቡ፣ ሌሎች በመጽሄታቸው የተንጸባረቁ በስፋት የተጻፈባቸውን ጽሁፎች ለማስተዋወቅ ያህል እናንሳ። መጽሄታችሁ በእንግሊዝኛና በአማርኛ ነው። በውይይታችን ውስጥ ምን ይመስል እንደነበር ለመግለጽ ያህል ብቻ ነው። በእንግሊዝኛም በአማርኛም ነው የተጻፈው። በእንግሊዝኛ በባህልና በኪነ ጥበቡ ረገድ ምናልባትም የብዙዎችን ትኩረት የሚስብ የሚመስለኝ አንድ መጽሐፍ እና አንድ ፊልም ይቃኛሉ የኢትዮጵያውያን ሕይወት ያለ አዳም ይላል። እውቁን ደራሲ አዳም ረታ የአጻጻፍ ስልትና መንገዶች ይቃኛል። ጠቦቱ አማርኛ ግርድፍ ትርጉም እየወሰድኩ ነው። ላም የሚለውን በቅርብ ጊዜ የወጣ ፊልም ሶሬቲ አዲስ የተባሉ ጸሐፊ ይተነትናሉ። በአማርኛው ቀደም ብዬ የጠቆምኩት የተወዳጁን ድምፃዊ ሚካኤል በላይነህ ስራዎች የምትመለከቱበት ማስረሻ ትዝታና ትንታ በሚል በሁለቱ ዜማዎቹ ስያሜ ሰጠው የኢትዮጵያ ሙዚቃም በመጠኑ መለስ ብሎ የመቃኘት እድል የሚሰጥ ጽሑፍ ያለው የጻፋችኋቸውን በሙሉ እዚህ ልናነብ አይደለም፣ እና የተዘጋጀ ነው። ጨረፍ ጨረፍ አድርገን ለማስተዋወቅ የአዲስ ትውልድ ህልሞች ክፋይ ይመስለኛል። በደምስ ሀሳው ብናገር እስኪ ህልማችሁን አሳዩን። መንደርደሪያችሁ ላይ ሰባት ኪሎ የዚህ ወጣት ትውልድ ንባቦች ያላገኛችሁትን እድል የሚጋሩበት ቦታ እንዲሆን ህልም እንዳላችሁ ገልጻችኋል። በምትጽፏቸው ጽሁፎች ውስጥ የግል እምነትና አስተሳሰባችሁ የቱን ያህል ቦታ አለው? ዳኝነት ደጋግመን ሁልጊዜ እንደምንለው በጣም ልባችንን ከሚነካው ነገር አንዱ ቅዳሜያችን ተመለሰልን፣ አዲስ ነገር የፈጠረው አዲስ የአንባቢ ትውልድ ስለነበረ በሁሉም የእድሜ ክልል ያሉ ግን አንባቢ ማህበረሰብ ፈጥሮ ነበር አዲስ ነገር እና እንዳልከው ግድ ይለናል። የሀገራችን ጉዳይ ያገባናል ባዮች ነበርን፣ አሁንም ነን። በመሆኑም ቅዳሜያችንን መለሳችሁልን አዲስ ነገርን አመጣችሁልን የሚሉ ነገሮች ስንሰማ እጅግ ደስ ይለናል። ናፍቆታችን ይኸው ነበረ እና አንተም በምረቃ ስነ ሥርዓቱ ላይ እንደተመለከትከው በእኛ ጽሁፎች ዙሪያ በእኛ መጽሔት ዙሪያ በእኛ የሶሻል ሚዲያ ኔትወርክ ዙሪያ የምታየው አገሩን ከቀደሙት ትውልዶች በተለየ የሚያ የአዲስ ትውልድ አብዛኛው ማለት ነው ስብስብ ሆኖ አግኝተነዋል። ያ ማለት ግን የቀደመውንም ትውልድ አያካትትም መጣውንም ከኛም በኋላ የመጡትን እጅግ ወጣቶች አይመለከትም ማለት አይደለም በጭራሽ እንደተባባልነው ከቅድም ጀምሮ የናፈቅነውን እያየን ነው እና በጣም ደስ ብሎናል ይህም ትውልድ ከኛ ሊያገኘው የሚፈልገውን ተነጥቆ የነበረውን ቅዳሜ ልንመልስለት በመቻላችን ደስ እንደተሰኘን ለመግለጽ ስለፈለግኩ ነው መልካም ቅዳሜያቸውን እንመልስላቸው። ምናልባት እንደ እኔ በሩቅ ላሉት ወይም ገዛ ገጠመኝ ተጋሪ ያልሆኑ ሳያውቁት እንዳይቀሩ ለማድረግ ያህል ቅዳሜ ቅዳሜ ነበር፣ በአዲስ ነገር የምትወጡት ብዙ አንባቢዎቻችሁ ቀኑን ጠብቀው ጊዜውን ጠብቀው ጋዜጣችሁን ያገኙ ነበርና ያን ስሜት እንመልስላቸው። ይመስለኛል አገላለጽ በጣም እንደሱ ነው። በጣም ልቤን የሚነካኝና ሳወራ ው ደስ የሚለኝ አንድ እውነት ሌላው ምንድን ነው? በጊዜው ማስታወቂያም ጭምር ስለነበር ፊደላትና ሳንስ ነበር ኮንተንትንና አድቨርታይዝመንትን ባላንስ ለማድረግ መከራችንን እናይ ነበር አሉላ በመሆኑም ፊደል ያነሰባቸው አባቶቻችን ቢሮ ድረስ መጥተው ያውቃሉ ምን ነው አሳነሳችሁት እና አዲስ ነገር የወጣቶች ብቻ አልነበረም ለአዛውንቱም ለጎልማሳውም የኔ የሚለው ጋዜጣ ነበረ ነው ልባቸው ተስፋ እንዲያደርግ አሁንም ለካ እንደዚህ አይነት ልጆች አሉ ለሀገራቸው ግድ የሚላቸው ወጣቶች ለካ ሰብሰብ ብለው እኛን ረስተውናል፣ የእኛን አይን መድከም ግምት ውስጥ አላስገቡም ብለው ፊደሉን ከፍ ከፍ አድርጉልን ብለው የመጡ አባቶቻችን ነበሩ። ለማለት ግሮም እንግዲህ ተቀባይነት ያገኛችሁበትን ደረጃ የሚያሳይ ይመስለኛል። እየጓጓን እየፈለግ ነው ጽሑፉ በማነሱ የጻፋችሁትን ሳንረዳ ማንበብ ሳንችል አንቅር ነው ከፍ ለማድረግ ጥረት ተደርጓል። በጊዜው ከፍ አድርጋችኋል። ይሄኛው በደንብ እንደሚነበብ አነስ ያነስ ያሉ ቃላትም ቢኖሩበት መነበብ የሚችል ደረጃ መሆኑን ላስታውስ። ለአድማጮች ዳኝነት ሙሉ በሙሉ ያልመለሰልኝ ያን ጥያቄ አንተ ተጋራ ማስረሻ። ከጊዜ አንጻር መልሼ ወደ ዳኝነት አልሄድም። የእናንተ የግል ስሜት ሰባት ኪሎን የቱን ያህል ይጫነዋል? ዞሮ ዞሮ በምንሰራቸው ስራ ውስጥ የራሳችን አስተሳሰብና መንገድ አይጠፋም። ዜና በምንዘግብበት ወይም ደግሞ ነገሮችን እንዳሉ ለማቅረብ በሚሞከርበት የጋዜጠኝነት አሰራር ከሱ ለመውጣት ይፈቀዳልና በትንታኔ ርዕሶች ውስጥ የምናይበት እኛ የምንመለከትበት ቅኝት በሰፊው አሻራው ይታያልና እንዴት ትመለከተዋለ? የቱን ያህል ሰባት ኪሎ ውስጥ እናንተ አላችሁ ግለሰቦቹ፣ የቱን ያህል አሻራችሁ፣ ጽሁፎቻችሁ፣ ስራችሁ ላይ ይታያል? ወጓል ተቋጨም። ቆየት ብለን እንመለስበታለን። ሸ መሀሙድ እናመሰግናለን። ወደ አዲስ አበባ የምናመራበት የንጉሴ አክሊሉ መስኮት ተከፈተ። እንደምናመሸላም ሰላም ንጉሴ አሉላና አዲሱ፣ ሰላም ናችሁ ወይ? መቼም እንደምታውቁት የኔ ነገር አንዱን ጥሎ አንዱን አንጠልጥሎ ነው። ባለፈው አስራ አምስት ቀን ለዛሬ ይዘነው የነበረው ቀጠሮ በፈረሰችው ፊት በር ላይ ድምፃውያኑን ግርማ ነጋሽንና ጸጋዬ ዘርፉን ለማነጋገር ነበር እንደምታስታውሱት። ንጉሴ፣ እንዲህ በዋዛማ እንላቀቅም። ባለፈው ሰሞን አዲስ አበባ ስደውል አሉላ እንኳን አላወቀም እኔ ግን ከአዲስ አበባ እንደወጣህ ነው የሰማሁትና የት እንደ ከረምክ ብትናገር፣ ወዲያው ሂሳብ ለማወራረድ ይጠቅመናል። እ ምን ከመንገድ አለ እያልከኝ ነው። ከፈቀድክልኝስ የዛሬው ራሱ አንድ ፕሮግራም አንድ ዝግጅት ነው። በቂ ነው። ጥሩ ነው። መልካም አራዳ አለ ቢሉኝ ንጦ ዳገት ስር ተጉለት ሄጄ ነበር። ዘንደጉር ላድር እያልኩ እያንጎራጎርኩ ሰሜን ሸዋ ተጉለት ልዩ ስሙ በዞ ሜዳ እየተባለ ከሚጠራው አካባቢ ከሰላሳ አመት በኋላ ቤተሰቦቼንና ጓደኞቼን ይዤ ሄጄ ነበር። ከደብረ ብርሃን ወደ በዞ ሜዳ ሲጓዙ ለዘመናት የተጉለት ገበሬዎችን ጉልበት የጨረሰ የብዙዎችን ልብ ያፈረሰ የጋማ ከብቶችን ሳይቀር አቅማቸውን ያኮሰሰ በጊዜና በሰዓት የሚቀልድ አቅመ ደካሞችን የሚያዋርድ ነፍሰ ጡሮችን ሳይቀር የሚፈታተን ባለእንቅርቶችን ትንፋሽ የሚያሳጥር ንጦ የሚባል ግዙፍ ተራራ ነበርና፣ ተራራው ተደረመሰ፣ ተናደ፣ የተሽከርካሪዎች ጎዳና ሆነ። ለገጠር ሰዎች ሶስት ሰዓት እና ለከተሜ ሰዎች ደግሞ ግማሽ ቀን የሚፈጀው መንገድ በሰዓት ተገደበ ቢሉኝ በዚያውም የሊቁን ሀያ ስምንተኛ ዓመት የረፍታቸውን ቀን መታሰቢያ ለማክበር ወደዚያ ሄጄ ነበር የወዳይ ዘመዱ አቀባበል እጅግ በጣም እጅግ የተለየ ነበር አቤት ማስደሰቱ የባላገር ኑሮ ወተቱ ከጓዳ እሸቱ ከጓሮ እያለን በድርቅ የተጎዱ ወገኖቻችንን ሳንረሳ ነው። ታዲያ በእንዲህ አይነት ነበር እንግዲህ በዚያ ያሳለፍኩት። ንጦ በእርግጥም ያ ግዙፍ ተራራ ንጦ ተራራው ተረት ሆኖ ቀርቷል። ሀያ ሁለት ኪሎ ሜትር ፒስታ መንገድ ተሰርቷል። አንቺ ከዚያ ማዶ እኔ ከዚህ ማዶ አንገናኝም ወይ ተራራው ተንዶ እየተባባሉ የተጉለት ወጣቶች ይላላኩ የነበረው በፍቅር ሰመመን ያልቅ የነበረው ሁሉ የፍቅር ጨዋታ ዛሬ የንጦ መጋረጃ ተገልጦ ወጣቶች እየተያዩ የሚወያዩበት ሆኗል። በእውነቱ በጣም ደስ የሚል ነው። ንጦ በዚህ አይነት ሁኔታ ሲያከትምለት፣ የተሽከርካሪዎች ንጦ ግን አዲስ ሆኖ እንደገና አስቸጋሪ ሆኖ ቀርቧል። የበረታ ይሱዙ ይወጣዋል፣ የደከመው ደግሞ እዛ አራዳ የሚባለው አካባቢ ነው የሚጠራው። ይህን በተመለከተ ከመንገዱ ስራ አስተባባሪዎች አንዱ የሆነው አቶ ግዛቸው ብርሃኑ አጠር ያለ ማብራሪያ ይሰጠናል። ንጦ ንጦ በጣም ከባድ መንገድ ነበረ። ቢያንስ ሶስት ኪሎ ሜትር የሚሆን ዳገት ነበረው። ከዛ ከበዞ ወደዚህ ሲመጣ ወደ ደብረ ብርሃን ሲመጣ ከፍተኛ ዳገት ነበር። እንደውም አሁን ዳገቱን ሳይነካ ከዳገቱ በጎን በኩል ነው ሶስት ኪሎ ሜትር የሚሆን መንገድ የተሰራው ማለት ነው። በቀጥታማ ዳገቱን በእግር መንገድ በሚኬድበት ቦታ ላይ ለመኪናም አስቸጋሪ በመሆኑ ረጅም ጉዞ ረጅም መንገድ ዞሮ ነው መንገዱን መስራት የተቻለው። አሁን ባለበት ሁኔታ በአግባቡ ተቀይሶ ነው። በገጠር መንገዶች የተሰራው ከፍታ አለ አንድ ቦታ ላይ እና እንደው ጨርሰናል ማለት ትችላላችሁ። እን አስቸጋሪ ነው። ደካማ የሆነ መኪና አያልፈውም። ምን ነው የተመደበው ገንዘብ አናሳ ነበር። በሶስት ሚሊዮን ብር ነው ሀያ አራት ኪሎ ሜትር ለመስራት የተቻለው እና በፊት መንገዱ በሚጠናበት ሰዓት ይሄን ያክል ስሎፕ ይሆናል ተብሎ አልታሰበም። በመኪና ሄዶ ለማጥናት ስላልተቻለ በእግርም በሚታይበት ሰዓት ምቹ አልነበረም። ያ ግዙፍ ተራራ ንጦ የትናንቱ ቄንጦ ሁለት እግሮቹን አንፈራጦ ሲያሻው ጥርሶቹን አግጦ በልስ ሲለው ከንፈሩን መጦ እንዲያ እንዳልኖረ አላግጦ ዛሬ እጁን ሰጠ ተበልጦ። የተጉለቶችን ልብ ሲያደክም የኖረ ለወጪ ለወራጁ ለያጅ ያስቸገረ ለአያሌ ዘመናት እንዳልተከበረ የትናንት ንጦ ቀረበ ነበረ። በቃ ልክ እንደ ቦክስ ንጦ ተዘረረ። ይህ መልካም ስራችሁ በጅምር እንዳይቀር ተሽከርካሪ ሁሉ አራዳ ላይ ሳይዞር መሀል ጎህ እንዲበር የመንገዱ ስራ አልቆለት ይፎከር የቤት አውቶሞቢል አይሱዙ ይሽከርከር፣ ጥረታችሁ ሁሉ እንዳይቀር በነበር እያልኩ የዝግጅቱን አስተባባሪዎች፣ ሕዝቡን፣ የመንገዱን ስራ አሰሪ ኮሚቴ አባሎችን በማመስገን የዛሬውን ዝግጅቴን በዚሁ አጠቃልላለሁ። አመሰግናለሁ። ጃና ሞራ ሰብተ ሚካኤል ደመሴ ሰብተ ሚካኤል ደመሴ፣ ድንቅ ነው ይደምቅለታል። ዘፈን በጣም ለዛ ያለው ነው። እናመሰግናለን። ከጋሽ ወርቁ ወዳደረግን ቆይታ የዛሬው ክፍል አንድ ውይይት እንለፋሉላ። በሙያ የሚመስሉንን ደግሞም አንጋፋዎቹን አንተ ከማለት ባለፈም ጋሽ እንላቸዋለን። እንደ ልምዶ ነው። አዎ፣ ነብሱን ይማርና ጋሽ ሙልጌታ ሎሬን ያስታውሷል። ወርቁ ተገኝ ከራዲዮ ኢትዮጵያ ጀምሮ በጋዜጠኝነት የሰራ ከዚያም በዲፕሎማትነት ያገለገለ ነው። ልዩ ልዩ ግጥሞችን የጻፈም ቢሆን ተወዳጅ የግጥም አነባበቡ ይደነቅለታል። ጋሽ ወርቁ እንዲህ አይነቶቹን አንጋፋ ሙያተኞች ታዲያ ሰፋ አድርጎ በማዋየት ታሪካቸውን ማስቀረት ይገባልና ነው ጋሽ ወርቁን ለዛሬ አወያየ ነው። ባለፈው ወር ወደ ኦታዋ ካናዳ ብቅ ብለህ ነበርና አዲሱ ያኔ ይመስለኛል ጋሽ ወርቁን ያነጋገርከው። ትክክል ማነገረህ ጠረጠርኩ። መጠርጠር መልካም ከእውነት ያደርሳል። እና ጋሽ ወርቁን አዎ፣ ሰፋ አድርጌ አወያያቸዋለሁ። ጋሽ ወርቁ ስለ ጊዜ አመሰግንሃለሁ። አሉላም ያመሰግናል። እስቲ ከትውልድህ ከአስተዳደግህን ጀምር። ለአብዛኛው ገጠር አካባቢ ነው የተወለድኩት። እናትና አባቴ ብዙ ልጆች አፍርተዋል። ብዙዎቹ ደግሞ በሞት ተለይተዋቸዋል እና መጨረሻ ላይ እኔና እህቴ እንደው ከሞት እንድንተርፍላቸው ከነሱ አካባቢ ሰውረውን ወደዚህ ወደ ከተማ መጣን። ወደ አዲስ አበባ ለአዲስ አበባ ቅርብ ነው አዳበርጋ የሚባል ቦታ። እዛ አንድ የእናቴ ትልቅ ወንድም የአንድ ቤተ ክርስቲያን አስተዳዳሪ ነበሩ። እሳቸው ጋር ተቀመጥን። እኔ በጣም በጣም ትንሽ ሕፃን ሆኜ ነው ከእናቴም ከአባቴም የተለየሁት። እንግዲህ እኔን ከሞት ያዳኑ መስሏቸው ነው። በእድሜ ለትምህርት ሲደርስ ወደ አዲስ አበባ ሌላ አጎት ነበሩኝ፣ ወደ እሳቸው ጋር መጣው። የተወለድኩት ሸዋ ግሚራ የሚባል ቦታ ነው ከፋ ክፍለ ሀገር። አባቴ ካህን ስለነበሩ ጠላት አገራችንን በወረረበት ሰዓት ያገለግሉት የነበረውን የጊዮርጊስ ታቦት ለማሸሽ ወደዛ ሄዱ። እዛም የጊዮርጊስን ደብር ተክለው እዛ ያገለግሉ ነበረ እስከ ሞቱ ድረስ። ከእናቴም ከአባቴም ስለይ በጣም በጣም ህፃን ልጅ ነበር። አባቴንም እንደው ትንሽ ትንሽ ነው ማስታውሳቸው። እኔን አድርሰው ሲመለሱ ነው ደግሞ የሞቱት። የሚያሳዝነው ይጸጽተኛል። እኔን ከሞት አተርፋለሁ ብለው ነው እሳቸው ጅማ ላይ መንገድ የቀሩት ቤታቸውም ሳይደርሱ እና ከዛ ከዚህ አዳበር ጋር እንዳልኩ አጎቴ ጋር ነበርኩ። እሳቸውም ካህን ስለነበሩ ያስተምሩኝ ነበረ ከዛ ወደ አዲስ አበባ ዞርኩኝ። አዲስ አበባ ደግሞ ሌላ ጎት ነበሩኝ፣ ሌላም ዘመዶች ነበሩኝ። ወደ ዘመናዊ ትምህርት ቤት እንድገባ የእናቴ ፍላጎት እንደ አባቴ አገልጋይ እንደሆን ነበረ። ያግል ሊሰራ አልቻለም። አዲስ አበባ መጥቼ ትምህርቴን ስከታተል ቆየሁ። እንግዲህ ከቦታ ቦታ ደግሞ ስትሄድ አንዳንድ ችግሮችም አብረው ይሄዳሉ እና በትምህርቴም ደግሞ ገፍቼ እንትን ለማለት በጣም ችግር ነበረብኝ። የመማር ፍላጎቱ ሳይኖረኝ ቀርቶ ሳይሆን ግን በነበሩብኝ አንዳንድ የሕይወት ተጽዕኖዎች ልገፋበት አልቻልኩም። መጨረሻ ደረጃ ለማድረስም አልቻልኩም ትምህርቴን። ግን የሁለተኛ ደረጃ ትምህርቴን ጨርሼ በአጋጣሚ ብዙ አነብ ነበረ፣ ብዙ ጽፍ ነበረ። የግዴታ ስራ ማግኘት ስለነበረብኝ ማስታወቂያ ሚኒስቴር ፈተና ይሰጥ ነበረ። ያን ፈተና ተፈትኜ አልፌ ለመቀጠር ቻልኩኝ። መስሪያ ቤት ውስጥ የነበሩ ትልልቅ ሰዎች በሙያቸው በጣም በጣም ከፍተኛ ደረጃ የደረሱ ሰዎች አንዱ አቶ ገዳሙ አብርሃም የሚባል፣ አቶ ሰለሞን ደሬሳ እነዚህ በጣም በሙያው መጨረሻ ላይ እንድገፋበት የእነሱን ድጋፍ ሰጥተውኝ አንድ የሁለት ዓመት ትምህርት የሚሰጥ ነበረ። ጀርመኖች ነበሩ በኃላፊነት ያንን ትምህርት ቤት ይመሩ የነበረው እና በእነሱም አማካይነት ዶይቼ ቬለ እንደዚሁ ደግሞ ሲራኪዩዝ የሚሰጥ በነበረው አንዳንድ ኮርስ አሜሪካ በዛ በዛ ራሴን እንትን ለማለት በቅቻለሁን። ግን ከሁሉም በላይ ተፈጥሮ ያደለኝ አንዳንድ ችሎታዎች ነበሩ። ያ ትምህርት እርግጥ እገዛ አድርጎልኛል። በዛ በዛ ነው ወደዛ ሙያ ልገፋበት የበቃሁት። ማስታወቂያ ሚኒስቴር ከመግባት በፊት አዲስ አበባ የተማርክባቸው ትምህርት ቤቶች ያሉ፣ እኔ እንኳን ኮከበጽባህ እናቃለሁ። እዛ ደግሞ ቀላል የማይባል ትዝታ እንዳለህ እንሰማለን። ማስታወቂያ ውስጥ እንደ ቶሎ ብለን እንዳንገባ ከኋላ ያለውን እያጠራን እንምጣ ብዬ ነው። በህይወቴ ላይ ውጣ ውረዶች ነበሩኝ። አንድ ህፃን ከእናት ከአባቱ በጨቅላ ዘመን መለየት ራሱ የእናት የአባትንም ፍቅር አለማግኘት። በትምህርት ጎበዝ እንደነበርኩ አውቃለሁኝ ግን ልገፋበት ያልቻልኩት ከዛ ከዛ ተጽዕኖ ይመስለኛል ከአንደኛ እስከ አስራ ሁለተኛ ክፍል የተማርኩት ኮከበ ጽባ ኮከበ ጽባ በጣም በብዙ ነገሩ ከፍተኛ ደረጃ ላይ የደረሰ ትምህርት ቤት ነበረ። ከቀለም ትምህርቱ ባሻገር ልዩ ልዩ የግጥም መጻፍ ችሎታህን የምታዳብርበት ህዝብ ፊት ወጥቶ የመናገር ያ ያንን የምታዳብርባቸው ብዙ ብዙ ክበቦች ነበሩ። የፎቶግራፍ ክበቦች ነበሩ። የሬዲዮ ክበብ ነበረ እዛ ትምህርት ቤት ውስጥ እንግዲህ በብዙ መስኩ ተሰማርቻለሁኝ ይመስለኛል። አንዱም ወደ ማስታወቂያም እንድገባ ምክንያት የሆነኝ እዛ ትምህርት ቤት ውስጥ የነበሩት እንቅስቃሴዎች ይመስሉኛል። ለምሳሌ በጣም የታወቀ የሙዚቃ ባንድ ነበር የትምህርት ቤቱ እንዳስተዋዋቂ ሆኜ በየመድረኩ ብዙ ነገሮችን እሰራ ነበረ። ያም ይመስለኛል ወደዛ ወደ ሬዲዮ ሙያ እንዳዘነብርም ያደረገኝ። ብዙ ግጥሞች እጽፍ ነበር። የታወቁ ዘፈኖች ነበሩ እኔ የጻፍኳቸው ግጥሞች። ለምሳሌ ተሾመ ይጫወት የነበረው ተሾመ ምትኩ አሁን እንደ መቃብር እጮኛዬ የተባለው እኔ በአጋጣሚ እንደው ከትንሽ ተነስቼ የጻፍኩት ነው። ሰው የራሱን ትርጉም ሰጥቶ ትልቅ ደረጃ ደረሰው። በኋላ ተሾመም ጥሩ አድርጎ ተጫውቶት በጣም በጣም ተደማጭነት የነበረው እንትን ነበር። እሱ ብቻ አይደለም፣ ብዙ ግጥሞችን እጽፍ ነበር። ኮገበጽባህ ቀደም ሲል እንደገለጥከው ብዙ ትዝታዎች ነበሩ። የባንዱ የኦርኬስትራው አስተዋዋቂ መሆኑ ብቻ ሳይሆን እንዳልከው ለእንድነ ተሾመ ለመሰሉ ድምጻውያን ግጥሞች ይጽፍሃልና አንተም ጠቅሰኸዋል። አሁን የመቃብር እጮኛዬ ለምንድን ነው እሱን የጻፍከው? አንዳንዱ ተሾመ ሲጫወተው ለራሱ ለተሾመ ህይወት የሚሰጡ አድማጮች አሉ። ያንን የጻፍኩበት የአንድ የጓደኛችን እህት ከእጮኛዋ ጋራ በደረሰባቸው አደጋ ታርፋለች። የእሷን እጮኛዋን ተመስዬ ነው ያንን የጻፍኩት። ይህን እንደው ለማንም ተናግሬውም የማውቀው አይደለም፣ ስሜቴን ለማርካት ነው። ያ እንደ መነሻ ሆኖ ግን ሌላ ሌላ ብዙ ግጥሞች ነበረ ምጽፌ ነበረው መድረክ ድራማዎች እንዲያውም በዚያ ጊዜ ትምህርት ቤት ውስጥ ታይቶ ብዙ ሰዎች አድንቀውት የቬርናም ደሴት የሚል ነው አገር ፍቅር ሁሉ ለመታየት በቅቷል። ምንድን ነው የቬርናም ደሴት ትርጉሙን ለአድማጭ ብትገልጽልኝ? ቬርናም የሚለውን እንግዲህ ልብ ወለድ ስም ነው። ያን ጊዜ ሳንሱሩም በጣም ጠንካራ ስለነበረ ሌላ ስም መስጠት አልተቻለም። ግን የቬርናም ደሴት ብለን ሰይመን እንግዲህ በዚያን ጊዜ የነበረውን የጉልተኛውን ስርዓትም የሚያሳይ ነው። የአንድ የደሀ ገበሬ ቤተሰብን አንድ ሀብታም እንዴት አድርጎ በሕይወታቸው መጥፎ ነገር እንዳደረሰባቸው ነው የሚያሳየው። ከተማሪዎች እንቅስቃሴም ጋራ የተያያዘ ነው። የተማሪዎች እንቅስቃሴ በዚያን ጊዜ የጉልተኛውን ስርዓት በመቃወም ብዙ ነገሮች ይደረጉ ስለነበረ እኔም ያንን ስጽፍ ያ ያ እንቅስቃሴ እንደ መነሻ ሆኖ፣ ወደ ማስታወቂያ እንግዲህ ልንመጣ ነው አሁን። ትዳር መቼ ነው የተመሰረተው? ማስታወቂያ ከገባሁ በኋላ ነው።

ቀደመው ውይይት ቀጣይ ተሾመ ምትኩ በጣም ድንቅ ዜማ፣ እናመሰግናለን። የጥንት ዘፈኖች እንደዚህ እንደው ይወስዳሉ፣ በጣም ይወስዳሉ ጭልጥ አርገው። አድማጮች፣ ከጋዜጠኛ ወርቁ ተገኝ ጋር የተጀመረው ውይይት በጥያቄ ተንጠልጥሎ ያለው ቀጣይ ክፍል እንዳለው ለመጠቆም ነው። የቀደመው ውይይት ቀጣይ ክፍል ላይ ደርሰናል። አሁን አሉላ፣ አሁን አዲሱ የሰባት ኪሎዎች ታሪክ ዳኝነት ሙሉ በሙሉ ያልመለሰልኝ አንድ ጥያቄ፣ አንተ ተጋራ ማስረሻ፣ ከጊዜ አንጻር መልሼ ወደ ዳኝነት አልሄድም። የእናንተ የግል ስሜት ሰባት ኪሎን የቱን ያህል ይጫነዋል? ዞሮ ዞሮ በምንሰራቸው ስራ ውስጥ የራሳችን አስተሳሰብና መንገድ አይጠፋም። ዜና በምንዘግብበት ወይም ደግሞ ነገሮችን እንዳሉ ለማቅረብ በሚሞከርበት የጋዜጠኝነት አሰራር ከሱ ለመውጣት ይፈቀዳልና በትንታኔ ርዕሶች ውስጥ የምናይበት እኛ የምንመለከትበት ቅኝት በሰፊው አሻራው ይታያልና እንዴት ትመለከተዋለህ? የቱን ያህል ሰባት ኪሎ ውስጥ እናንተ አላችሁ፣ ግለሰቦቹ የቱን ያህል አሻራችሁ፣ ጽሁፎቻችሁ፣ ስራችሁ ላይ ይታያል? በጣም ጥሩ ጥያቄ ነው። ይሄ ምን ያህል የግል እምነታችሁ ይመጣል የሚለውን ስታነሳልኝ፣ ኢሚዲየትሊ እንደ ጋዜጠኛ ጭንቅላቴ ውስጥ የሚመጣው ነገር ሚዛናዊነት የሚለው አጨቃጫቂ የሆነው ጉዳይ እና ዳኝነት በመጽሔት ምረቃው ቀን ባደረገው ንግግር ላይ ጠቅሶታል። ሰባት ኪሎ ስለ ሚዛናዊነት ያላት አቋም ሶ ሚዛናዊነት ስትል ስድስት መስመር በአንድ ሳይድ ስድስት መስመር በሌላ ሳይድ አስቀምጠህ ከሌ ይሄን ብሏል ከሌ ደግሞ ይሄንን ብሏል ብለህ አንተ የግል እምነትን ሳታንጸባርቅ እንድትወጣ የሚፈለግበት እና የጋዜጠኛው ፐርስፔክቲቭ እና እምነት ሳይታይ ይቅርታ ይሄን ቃል ለመጠቀሜ የሆነ የትቦ የመሆንን ሚና ብቻ ተወጥተህ እንድትወጣ የሚያደርገው ነገር ጋዜጠኛውን ያጠፋዋል ብለን እናምናለን። እናም የእያንዳንዱ ፀሐፊ ነጻነቱ ኢንዲፐንደንሱ እምነቱ፣ እይታው፣ ያየበት መንገድ ፐርስፔክቲቭ በነፃነት በፈለገው መንገድ እንዲገልጸው ነው የምናበረታታው። ሰባት ኪሎ መስራቾቹ መሆንን፣ ኤዲተሮቹ፣ ከዛም ውጪ ኮንትሪቢዩት የሚያደርጉ በአሁኑ ሰዓት ያሉ፣ ወደፊትም ሊመጡ ያሉ በራችንን ክፍት አድርገን የምንጠብቃቸው ሰዎች በሙሉ የግል ነጻነታቸውን ፍሪዊላቸውን በምንም መንገድ የማይቃወም እና የማይቃረን እምነታቸውን በፈለጉት መንገድ እንዲያወጡት የሚያበረታታ አካሄድ ነው፣ ይዘን የመጣ ነው። የፈለጉትን አይነት አይዲዮሎጂ ሊኖራቸው ይችላል። የሰከነና ምክንያታዊ የሆነ ፐብሊክ ሪዝን ላይ መሰረት ያደረገ እስከሆነ ድረስ አንድ ሰው የራሱን እምነት አንጸባርቆ ጭምር ጽሑፎቹን እንዲያቀርብ እናበረታታለን። በዚህም ምክንያት አብይን፣ በጽሑፉ ውስጥ ማስረሻን በጽሑፉ ውስጥ ዳኝነትን በጽሑፍ ውስጥ የያዟቸውን የተቀበሏቸውን ያገኟቸውን ያነበቧቸውን ቃለመጠይቅ ያደረጉላቸውን ሰዎች ይዘው መጥተው በእነሱ እይታና መነጽን ውስጥ አሳልፈው እንዲያሳዩ የማድረግ ቴክኒክ ተጠቅመን ነው ሰባት ኪሎን ለአንባቢያን የምናደርሰው። እና የግል እምነታችን አለ ውስጡ። ምን ያህል የግል እምነታችን የበለጠ ተጽዕኖ ይፈጥራል ወይስ ይዘን የመጣነው መረጃን ተጭነን ወደ አቅጣጫ እንወስደዋለን የሚለውን ለአንባቢዎች ነው ፍርዱን የምንጥ እና እንደ ይሄ ነው ልለው የምችለው። ማስረሻ ባለው ላይ ትንሽ ልጨምር። እሺ ዳኝነት ስለ ሚዛናዊነት ማስረሻም በምረቃ ዕለት ያደረግኩትን ንግግር ጠቅሶ ምንድባንን እና በዳይና ተበዳይን እኩል የሚያይ እንደማይሆን ሚዛናዊነታችንም በምክንያታዊነት ላይ እየተመረኮዘ መሆኑን ማስረሻ ጠቅሶታል። እኔ ማንሳት የምፈልገው ከሚዛንና የእምነታችን መገለጥ ባሻገር ገለልተኝነት ላይ ምንም ነገር ስላላልን ገለልተኞች ነን ወይ የሚለው ጥያቄ ወደ አእምሮ የመጥቷል። ከሚዛናዊነት ባሻገር በሀገራችን ጉዳይ ከሀገሩ ሳይወድ እንደተሰደደ ጋዜጠኛ ገለልተኛ እንሆን ዘንድ ብዙ የሚፈትንን የመበደል ስሜት አለን። ያንን ግን ተቋቁመን በቻል ነው አእምሮአችን በፈቀደልን ሚዛናችንን ለመጠበቅ ከፍተኛ ጥረት እናደርጋለን። ስለሚዛን እጅግ እንጠነቀቃለን። ገለልተኞች መሆን ግን እጅግ እንደሚከብደን ላሰምርበት ፈልጌ ነው። ገለልተኞች አይደለንም። በሀገራችን ጉዳይ ግድ የሚለን ሰዎች ነን እና ራሳችንን የህዝብ ወገን ለሀገራችን ቀናውን እናያለን የምንል ስብስብ በመሆናችን ገለልተኛ መሆን እጅግ ይጨንቀናል። ሻሚ ትርጉምም ሊሰጥ ይችላል። መሰረታዊው ነገር ግን ግድ ይለናል የሚለው ቃል ይመስለኛል። በስራዎቻችሁም በመድረኩም ጎልቶ የተስተጋባው ስሜት ግድ ከሚለው ሰው የሚመጣ አስተሳሰብ መንገድ መሆኑን በቀላሉ መመልከት ይቻላል። በሚዛናዊነትና በገለልተኝነት ላይ ግን ማምሻውን ሊያዘልቀን የሚችል ውይይት መቀጠል ይችላል። ምናልባት በመጪ ስራዎቻችሁ ምክንያት ሆኖን በምንነጋገርባቸው ርዕሶች ላይ የጎላ ትኩረት የሚሻ ርዕስ ሆነው መቅረብ መልሰን መላልስን ልናነሳው የምንችል ይመስለኛል። ለመሰናበቻ አንድ ጥያቄ ልወርውርና በቀጠሮ እንሰናበት የሚቀጠሯችን ግን ምናልባትም ጅምራችሁን እንዳስተዋወቃችሁበት ወዴት እየሄዳችሁ ነው፣ አቅጣጫችሁ ምን ይመስላል የሚለውን መልሰን የምንገመግምበት እድል በሚሰጠን አጋጣሚ ይሆናል። ይህም መጽሔት ማግኘት የማይችሉ ሰባት ኪሎ በድረገጻችሁ ከዚህ ሰዓት ጀምሮ አለ ዳኝነት። አዎ በምረጣ ሁለት እንዳስታወቅ ነው። ከኖቨምበር አስራ ስድስት ጀምሮ ሙሉ ጽሁፍ ተለቋል። ስለዚህ ሰባት ኪሎ ዳትካም ሰባት ሰረዝ ኪሎ ዳት ካም ላይ ገብተው አንባቢዎቻችን ጽሁፎቻችንን ሊያገኙ ይችላሉ። በተለይ በኢትዮጵያ ላሉ ጄቪዮ አድማጮች ሙሉ ጽሁፉ መገኘቱን በዚህ አጋጣሚ ማሳወቅ እፈልጋለሁ። ጥሩ። የመጨረሻው ጥያቄ ማስረሻ ልትወስደው ትችላለህ። እስኪ በዚህ ወጋችን ውስጥ ዛሬ የሚነሳ ነገም የሚከተላችሁና የሚመለስ ነገር እንመርምር። ለዚህ መጽሔት ጊዜ የፈቀደላችሁን ያህል እንደተዘጋጃችሁ መረዳት ይቻላል። ዳጎስ ያሉ ምናልባትም ከተለያዩ አቅጣጫ ነገሮችን ለማየት የሚፈቅዱ ዛሬም ድረስ ሊያነጋግሩ የሚችሉ ከጻፋችሁት ሀሳብ ጋር የግድ ሳይስማማ ከእናንተ ጋር ሌላ ሰው መጫወት እንዲችል መነጋገር እንዲችል የሚጋብዙ ጽሁፎችን አይቻለሁ። ጋዜጠኝነት በስደት ምናልባትም ራሱን ችሎ መቅረብ ያለበት ርዕስ ሊሆን ይችላል። ከሰባት ኪሎ አቅጣጫ አንጻር የቱን ያህል ዘለቄታ ያለው ስራ በዚህ ጥራት እና ደርዝ ከሁለት ወር በኋላ ስትወጡ እንጠብቅ። ይቀጥላል የሚል ነው። በዚሁ ሪገር ለመቀጠል ራሳችንን አዘጋጅተናል። እኔ እንኩ- ዳኝነት ወይም አብይ ከሚዲያ ተነጥሎ መኖር የሚችል ማንነት ያለን ሰዎች እንዳልሆን እኔ ተረዳ ነው። ጽሑፍ የምንወደው ስራ ነው። ሚዲያ የምንወደው ስራ ነው። ይህንን የምንወደውን ስራ ለመቀጠል ራሳችንን አዘጋጅተናል እና በዚሁ እንቀጥላለን ብለን ተስፋ እናደርጋለን። ይሄን ስንል ግን ከፊትለፊታችን ነገሮች ሁሉ አልጋ ባልጋ ናቸው፣ መንገዱ ሁሉ ምቹ ነው ማለት አይደለም። ዳኝነትም በመግቢያው ላይ ቅድም የጠቀስኩትን ንግግር እንዳለው ለአምስት ዓመት፣ ለአስር ዓመት፣ ለሰላሳ ዓመት የሚጠቀስ የሚዲያና የባህል ተቋም ለመገንባት ነው ህልም ይዘን የተነሳ ነው። ይሄ ህልማችን እንግዲህ ስደተኛ ሆኖ ይህንን ህልም ማሳካት ይችላሉ የሚለው ትልቅ ቻሌንጅ ነው። ግን ብዙዎች ከጎናችን ይሰለፋሉ ብለን ስላመንን ነው የጀመር ነው የፋይናንሻል ችግር አንደኛው እና ትልቁ ሊሆን ይችላል፣ ወደፊት የሚያጋጥመን። ግን ለዚህ ለምንወርደው ስራ ራሳችንን አዘጋጅተን ስንገባ፣ የሀገራችን ጉዳይ ግድ ይለናል ብለን ስንገባ፣ ሊደግፉን ከጎናችን ሊሆኑ አይዟችሁ ሊሉን የሚችሉ ብዙ ኢትዮጵያውያን አሉ ብለን ተስፋ አድርገን የጨመር ነው እና አንወድቅም የሚል ተስፋ አለን። የማንወድቀው ደግሞ እንዳልኩህ ይሄ ጉዳይ ግድ የሚላቸው የእኛም ጉዳይ ሆነ የኢትዮጵያ ጉዳይ ግድ የሚላቸው ብዙ ኢትዮጵያውያን ምርኩዝ ይሆኑናል ብለን በማመን ነው በፋይናንስ በኩል ከዛ በተረፈ ግን ብዙ ሰዎች ብዙ ፀሐፊዎች ወደ እኛ እንደሚመጡ ካሁኑ ቃል እየገቡልን ጽሁፎች መጻፍ እንፈልጋለን የሚሉን ሰዎች እየመጡ ነው እና በደንብ እንቀጥልበታለን ብለን ነው የተነሳ ነው ይሄ ሀሳብ። እንግዲህ ይሄ ጥያቄ መልሰን ስንወያይ መልሰን ስንጨዋወጥ ስለ ጋዜጠኝነትና ስራው እንዲሁም ስለ ሕይወቱ ይበልጡንም ደግሞ ስለ ሰባት ኪሎ የምንነጋገርበት አጋጣሚ ሲመለስ የምናነሳው የምንመረምረው ይሆናል። ከቀድሞቹ አዲስ ነገሮች ሶስታችሁ የዛሬዎቹ ሰባት ኪሎች፣ ዳኝነት መኮንን፣ ማስረሻ ማሞና ዛሬ በምክንያት በተለየ ምክንያት መገኘት ያልቻለው አቢይ ተክለ ማርያም ከሌሎች አጋሮቻችሁ ጋር ሰባት ኪሎ ኔት እንደምታደርሱት እንመለከታለን። ለዛሬው ግን ለግሩም ውይይታችሁ ለጊዜያችሁ አመሰግናለሁ። እግዚአብሔር ስልና አሉላ እናመሰግናለን። የቅርባት ጊዜዎች እናመሰግናለን። ወደፊት ስራዎቻቸውን ተከታትለን እንዘግባለን። አድማጮች፣ ባቀርብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ላይ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝ ለምሽቱ ያልነውን እንግዲህ በዚህ ልንቋጭ ነው። አሁን እየቀረን አሁን የመሰናበቻው ዜማ ነው። እስከዚያው ታዲያ ከዚህ ከጀመርነው ከአብዱኪያር ዜማ ጋር እንተዋጫዋለን።

Yet, there dead and so a and day, good day, good day, Way good day. And the yellow, the the

It's ራዲዮ መጽሔቶችንና እንግዶቻቸው እናመሰግናለን። ከመሰናበታችን በፊት ማጠቃለያ ዜና። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሽብር ጥቃቶች በአሜሪካውያን ላይ ያሳደሩትን ፍራቻ ለማርገብና ሀገሪቱ የያዘችውን ሰፋ ያለውን የጸረ ሽብርተኛ ዘመቻዋን አስመልክተው ለማብራራት ዛሬ ምሽት በቴሌቪዥን አዘውትረው የማያደርጉትንና ከፍተኛ ግምት የተሰጠው ንግግር ያደርጋሉ ፕሬዚደንቱ በንግግራቸው ባለፈው ሳምንት ካሊፎርኒያ ውስጥ በደረሰው የጅምላ ፍጅት ስለተያዘው ምርመራ ሂደት ገለጻ እንደሚያደርጉም ተነግሯል። የሊቢያ የእርስ በርስ ጦርነት ተፋላሚ አንጃዎች ሀገሪቱን ለዓመታት ያሽመደመደውን የፖለቲካ አጣብቂን ለማብቃት አንድ ስምምነት ላይ ደርሰናል እያሉ ነው። ዛሬ ቱኒዚያ ውስጥ ነው ይፋ የሆነው ውሉ። ዛሬ ደቡባዊ የመን ውስጥ የአደን ክፍለ ሀገር አገረ ገዢውን እና በርካታ ጠባቂዎቻቸውን ለገደለው ፍንዳታ እስላማዊ መንግስት ነኝ ብሎ ራሱን የሚጠራው ቡድን ኃላፊነት መውሰዱ ታወቀ። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ ነገ ሰኞ ከምሽቱ አንድ ሰዓት በልዩ ዝግጅት ከምሽቱ ሶስት ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሡ ታምሬ ጋር የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም ተናደሩ።